ከክበቡ ኩሽና ፊት ለፊት ያለው ሰልፍ እየረዘመ መጥቷል። በቀለም የደመቁ የፕላስቲክ ሳህኖችን የያዙ ህጻናት በስጋት መቁነጥነት ጀምረዋል። ሰዓቱ ከምሽቱ 12 ሰዓት እንዳለፈ ያሳያል። ኩዋ ዋቶቶ በተሰኘው ትምህርት ቤት በአብዛኛው የቀድሞ ጎዳና ተዳዳሪዎች ለሆኑት ተማሪዎች እራት የሚቀርበው በዚህ ሰዓት ነው። በኬንያ መዲና ናይሮቢ በስዌቶ ጭርንቁስ ሰፈር ባለው በዚህ ትምህርት ቤት የሚማሩ ህጻናት ትምህርት ብቻ አይደለም የሚያገኙት፣ ይልቁንም ትኩስ ምግብና ማደሪያ ስፍራም እንጂ። ህጻናቱ በጉጉት ሲጠብቁት የነበረው የክበቡ ኩሽና በር በስተመጨረሻ ተከፈተ። ሆኖም በሹክሹክታ ወዲያው የተዳረሰው መረጃ ለራት የሚሰጣቸው ከምሳ የተረፈ እንደሆነ የሚያረዳ ነበር። እንዲህ አይነቱ ነገር ከቅርብ ጊዜ ወዲህ በተደጋጋሚ ተከስቷል። የትምህርት ቤቱ ዳይሬክተር ኒሄምያ እንዴታ እንደሚያስረዱት በአሁኑ ጊዜ ለልጆቹ የሚቀርብ ነገር የለም። እንዴታ ትምህርት ቤቱን የዛሬ 20 ዓመት ግድም ሲመሰርቱት ረዳት የለሽና የተጎዱ ልጆችን ለማስተማር በሚል ነበር። እንዳሁኑ አስቸጋሪ የሆነ ጊዜ ግን እምብዛም አልገጠማቸውም። በኬንያ ላለፉት ሦስት ዓመታት የዝናብ ወቅት ተስተጓጉሏል። ይህ ደግሞ ከፍተኛ የሆነ የሰብል ምርት እጥረት እንዲከሰት ምክንያት ሆኗል። በመላው ሀገሪቱ የዋና ዋና የምግብ ሸቀጦች ዋጋ ጣራ ነክቷል። ለሀገሬው ሰው ሁነኛ ምግብ ኡጋሊ፣ የበቆሎ ጎንፎ ዋና ግብዓት የሆነው የበቆሎ ዱቄት ዋጋ በግማሽ ጨምሯል። እንዴትታ፣ እንደሚናገሩት በዚህ ሰሞን ዱቄት ፍለጋ ወደ ወፍጮ ቤት መመላለስ ዋነኛ ስራቸው ሆኗል። አንድ ሺህ ሕፃናት መመገብ እንዳለብህ ተጨማሪ ዱቄት እንደሚያስፈልግህ እንኳን ብትነግራቸው የሚመልሱልህ ያ የእነርሱ ችግር እንዳልሆነ ነው። በር በላይህ ላይ ሲጠረቅሙብህ ምን ማድረግ ትችላለህ? ወደ ሌላ ቦታ ሄደህ ሌላ መንገድ ትፈልጋለህ። ከእንዴታ ትምህርት ቤት ተሆኖ በኬንያ ብሔራዊ የእህልና የግብርና ምርቶች ባለሥልጣን ስር የሚተዳደሩ የእህል ማከማቻ ጎተራዎች ይታያሉ። ድርቅ ከመከሰቱ በፊት የኬንያ መንግሥት ጎተራዎቹ በሁለት ሚሊዮን ኩንታል በቆሎ እስካፍ ገደፋቸው እንደሚሞሉ ለዜጎቹ ቃል ገብቶ ነበር። የግብርና ሚኒስትሩ ዊሊ ቤት ያን ጊዜ እንዳስታወቁት በችግር ጊዜ እንዲህ አይነቱ የአስቸኳይ ጊዜ መጠባበቂያ በትንሹ ለአምስት ወር ያህል የሚያስጉዝ አቅርቦት እንደሚኖር ተናግረው ነበር። የትምህርት ቤቱ ዳይሬክተር ግን ድርቅ ከተከሰተ በኋላ ጎተራዎቹ በጥቂት ሳምንታት ባዶ መሆናቸው ያበሳጫቸዋል። እንደ እርሳቸው ሁሉ በርካታ ኬንያውያን ቀሪው የበቆሎ መጠባበቂያ የት እንደገባ ማብራሪያ ይሻሉ። አንዳንዶች የተወሰነውን ክምችት ፖለቲከኞች ዘርፈው ሸጠውታል ሲሉ ይወነጅላሉ። ሌሎች ደግሞ የአስቸኳይ ጊዜ መጠባበቂያ የሚባለው ጭርሱኑ አልነበረም ይላሉ። እነዚህን ውንጀላዎች የሚያረጋግጥ ማስረጃ ግን አልቀረበም። የትምህርት ቤት ዳይሬክተሩ ዴታ የምግብ ክምችቱ በጎተራዎች ውስጥ እንዳለ ከጥቅም ውጭ ሆኗል ብለው ያምናሉ። ለዚህ ደግሞ በጎተራዎቹ ያለውን መጥፎ አያያዝ ተጠያቂ ያደርጋሉ። ሰዎች በረሃብ ሞት አፋፍ ደርሰው ከጎን ባለው ክፍል በቆሎ ተከማችቶ ይበሰብሳል። ያ በጣም መጥፎ ነው። በኬንያ የድርቅ ቀውስ ከተከሰተ ወዲህ የኬንያ መንግስት በርካታ ጥፋቶችን ከመፈጸሙ የተነሳ ባለሙያዎች የችግሩ ምክንያት ግዴለሽነትና ብልሹ አስተዳደር ነው የሚል እምነታቸውን ቀይረዋል። በኬንያ መንግሥት በኩል የምግብ እጥረትና የዋጋ ንረትን ለመቋቋም እርምጃዎች መወሰድ የጀመሩት በጣም ዘግይተው ነው። ከእርምጃዎቹ ውስጥ የገቢ ቀረጥን ማንሳት፣ ከአስቸኳይ ጊዜ መጠባበቂያ እህል ማሰራጨትና መሠረታዊ የምግብ ሸቀጦችን መደጎም ይገኝበታል። የፋይናንስ ባለሙያው አሊ ካህንሳቹ ቀውስ ከመከሰቱ አስቀድሞ በቂ ማስጠንቀቂያ ተሰጥተዋል ይላሉ። ሆኖም አብዛኞቹ ችላ ተብለዋል። እንደ ሳቹ እምነት ይህም ያሳየው በመንግስትም ውስጥም ቢሆን ከሁኔታው የሚጠቀሙ ውስጥ አወቆች እንዳሉ ነው። በርካታ ታዛቢዎች እንደሚያምኑት ከመንግስት በቂ ምላሽ ካለመሰጠቱ ጀርባ የበቆሎና ሌሎች እህሎች ዋና ዋና አስመጪዎች እጅ አለበት። አስመጪዎች አሁን ባለው የዋጋ ግሽበት ዋነኛ ተጠቃሚ መሆናቸውና ከኬንያ የፖለቲካ ሰዎች ጋር ያላቸው ቅርበት የአደባባይ ሚስጥር ነው። በበይነ አካባቢያዊ የምጣኔ ሀብት ትብብር ውስጥ የሚሰሩት ጄምስ ሺኮዋቲ ከፋይናንስ ባለሙያው ሳቹ ጋር ይስማማሉ። ነገርየውን ትንሽ ጠለቅ ብሎ ለመረመረው እነዚህ አስመጪዎች ስንነጋገር የፖለቲካ ንክኪ እንዳላቸው ይረዳል። በግል ዘርፉ ውስጥ ስኬታማ የሚባሉትን ብዙዎቹን ሰዎች ስትመለከታቸው የፖለቲካ ሰዎች የጡት አባት ወይንም የጡት እናት ያላቸው ናቸው። በስልጣን ላይ ያሉ ሰዎች ስለ እንደዚህ አይነት ውንጀላዎች ሲነሳባቸው በቁጣ ምላሽ ይሰጣሉ። ጄምስ ኦዶር የብሔራዊ ድርቅ ቦርድ ኃላፊ ናቸው። በድርቅ ምክንያት የተከሰተው ቀውስ በጋራ ጥረት በተደረገ ርብርብ እንደተረጋጋ የሚናገሩት ኃላፊው ኬንያውያን የተከሰተውን ቀውስ ተወጥተውታል ይላሉ።